በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ላይ ወደሚያተኩር ዘገባ እናልፋለን። የስልጣን ጊዜያቸውን አጠናቀው የሚሰናበቱት ፕሬዝደንቱ ባራክ ኦባማና ባለቤታቸው ሚሸል ለዲሞክራቲክ ፓርቲው ዕጩ ሂለሪ ክሊንተን የምርጫ ቅስቀሳ እያደረጉ ናቸው። ትናንት ሐሙስ፣ ሚሼል ኦባማ ሁለቱ እጩ ተወዳዳሪዎች እጅግ በተቀራረበ ልዩነት በሚፎካከሩበት በሰሜን ካሮላይና ከዲሞክራቷ እጩ ጋር ሆነው ቅስቀሳ ላይ ነበሩ። ዶናልድ ትራምፕ እመረጣለሁ ብለው ተስፋ በሚያደርጉበትና ገና ከየትኛውም ወገን ባልሆነው ክፍለ ግዛት ነበር የምርጫ ዘመቻቸውን ያካሄዱት። ዝላቲካ ሆክን ዘገባ አዲሱ አበበ ያቀርባል። የምረጡኝ ዘመቻውን ወደ ፍጻሜ እየተቃረበ በመጣበት በአሁኑ ወቅት ሂለሪ ክሊንተን እየመሩ ቢሆንም በርካታ የሕዝብ አስተያየት መስጫ ሰንጠረዦች እንደሚያሳዩት ዶናልድ ትራምፕን ጉልህ በሆነ ልዩነት አልቀደሟቸውም። ይህም ውጤቱ ገና አለየለትምና ሁለቱም ብርቱ ፉክክር ይጠብቃቸዋል ማለት ነው። ይህን መልእክት ነው ሚሼል ኦባማ ትናንት ሐሙስ፣ ሰሜን ካሮላይና ላይ ያስተላለፉት። ድምጻችንን እንሰጣለን። ቶሎ ብለን ነው የምንመርጠው ዶናልድ ትራምፕ ምርጫው ተጭበርብሯል የሚሉት ህዝቡ ወጥቶ ድምፅ እንዳይሰጥ ለማዳከም ነው ያሉት ሚስስ ኦባማ፣ ድምፅ አለመስጠት ማለት ሂለሪ ምንም እንኳ ብቁ ተወዳዳሪ መሆናቸው ቢታወቅም የማሸነፍ እድላቸውን ማጥበብ ይሆናል ብለዋል። ባራክ ቢል ለፕሬዝደንትነት የሚያበቃቸው በዘመናችን ከማንም ያላነሰ በቂ ተሞክሮ ያካበቱ እጩ ናቸው። እውነቴን ነው የምላችሁ ከባራክም ከቢል ክሊንተንም የበለጠ ሴት ናቸው፣ ግን ገና በመጀመሪያው ቀን ጠቅላይ አዛዥ ለመሆን ብቃት ያላቸው ሴት። ምስስ ክሊንተን በበኩላቸው ባደረጉት ንግግር ኢኮኖሚው፣ የኢሚግሬሽን ህጉ፣ የጋብቻ እኩልነት መብት፣ የአካባቢ አየር ንብረትና ትምህርት እነዚህ ሁሉ ወሳኝ ናቸውና የሰሜን ካሮላይና ሕዝብ ድምፅ የመስጠት መብቱን እንዲጠቀም ጥሪ አቅርበዋል። በአቅም መጠን የከፍተኛ ትምህርት ክፍያ መስጠትን የተመለከተውን እጣ ፈንታ የሚለይ ነው። ያ ብቻም አይደለም። አሁንም ባለ እዳ የሆናችሁበት የትምህርት ቤት ክፍያም እጣ ፈንታውን የሚለይ ነው። ስለዚህ ማንም ሰው ኮሌጅ መግባትና መመረቅ አለበት ብላችሁ ካመናችሁ በምርጫው በመሳተፍ ድምጻችሁን መስጠት ይኖርባችኋል። የህዝብ አስተያየት መስጫ ሰንጠረዦች በሂለሪ የተቀደሙ መሆናቸውን ስለ ማሳየታቸው መጥቀስ ያልፈለጉት ዶናልድ ትራምፕም በኦሃዮ የምረጡኝ ዘመቻቸው ህዝቡ እንዲወጣና ድምፅ እንዲሰጥ ማበረታታታቸው አልቀረም። ሬሚንግተን የተባለው የምርምር ተቋም አዲስ ባወጣው የትንበያ ድምፅ ኦሃዮ ውስጥ ሚስተር ትራምፕ ሂለሪን በአራት ነጥብ እየመሩ መሆናቸውን እንዳስታወቀ ገልጠዋል። የሚሲስ ክሊንተንን የሥራ ልምድና የፖለቲካ ተሞክሮ ያጣጣሉት ሚስተር ትራምፕ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ናፍታ ማለትም የሰሜን አሜሪካ ነጻ የንግድ ስምምነት በቀድሞ ፕሬዚዳንት ቢል ክሊንተን መፈረሙንም ነቅፈዋል። አሁን ደግሞ እንደገና ዋይት ሀውስ ሲገቡ ምን ሊሰሩ እንደሚችሉ መገመት ትችላላችሁ። እውነቴን እላችኋለሁ፣ ያለፈው ይበቃናል። በሐቅ እንናገር ከተባለም በክሊንተኖች በቂ ችግር ደርሶብናል። በቢል ክሊንተን ዘመነ ስልጣን ወደ ሜክሲኮ የተወሰዱትን የሥራ ዕድሎች መልሰን እናመጣቸዋለን በማለት ዶናልድ ትራምፕ ቶሌዶ፣ ኦሃዮ ውስጥ ለተሰበሰበው ሕዝብ ቃላቸውን ሰጥተዋል።